በድርቅ ምክንያት ከሐረርጌ የተፈናቅለው ሆሮ ጉድሩ ዞን ሐሙር ወረዳ የሰፈሩ ተፈናቃዮች ችግራቸውን በዘላቂነት የሚፈታ ለግብርና ሥራ የሚያውሉት መሬት እንዲሰጣቸው ጠይቀዋል። ምቹ ቦታ ተፈልጎ እንዲሰፍሩ አሊያም ሌላ ቦታ እንዲሄዱ መንግሥት እየሠራ መሆኑን የዞኑ የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ለቪኦኤ ገልጿል። የኦሮሚያ ክልል የግብርናና ተፈጥሮ ሀብት ቢሮ ደግሞ ጥያቄያቸው በመጪው 2012 ዓ ም መልስ እንደሚያገኝ አመልክቷል። ናኮር መልካ ዝርዝሩን ይዟል። አቶ ሁሴን መሐመድ የስምንት ቤተሰብ አስተዳዳሪ መሆናቸውን ይናገራሉ። ከሀረርጌ በድርቅ ምክንያት ተፈናቅለው በሐሙር ወረዳ ጎይቴቦ ቀበሌ ከሰፈሩ ስምንት ዓመት ቢሞላቸውም በግብርና መሬት እጦት ሳቢያ በመንግስት ድጋፍ ሲኖሩ መቆየታቸውን ገልጸዋል። ይደረግላቸው የነበረው የምግብ ድጋፍ ባለፈው መጋቢት ወር እንደተቋረጠ ጠቅሰው ወደ አዲስ አበባ በመጓዝ ከግብርና ቢሮ ሰዎች ጋር እንደተነጋገሩ ያብራራሉ።

ወይዘሮ ሀሊማ አህመድ በበኩላቸው የምግብ ድጋፍ ቢጀመርም አሁንም ንጹህ ውሃ ባለማግኘታቸው ሴቶችና ህጻናት ለበሽታ እየተዳረጉ ነው ሲሉ ገልጸዋል። ንጹህ የመጠጥ ውሃም አላገኘንም። ከሌሊቱ ዘጠኝ ሰዓት ውሃ ፍለጋ ሩቅ ቦታ ሄደን ከቀኑ ስድስት ሰዓት ነው ወደ ቤት የምንመለሰው። ለብርድ በሽታ ከመጋለጣችን ውጪ ነፍሰ ጡር ሴቶችም ረዥም ርቀት ከመሄዳቸው የተነሳ ጽንሳቸው እየተጨናገፈባቸው ነው። የእርሻ መሬት የሚሆንም አላገኘንም። አቶ ጀማል መሐመድ በበኩላቸው መንግሥት ተቋርጦ የነበረውን የምግብና የተለያዩ ቁሳቁሶች ድጋፍ በማስቀጠሉ አመስግነው ችግሩን በዘላቂነት ይፈታል የሚሉትን የመፍትሄ ሀሳብ እንዲገልጻሉ። ዋናው ስለ መሬት ነው። እኛ አሁን መሬት ብናገኘው ስራ በደንብ እንችል አንዱ ነበር። ነገር ግን ብዙ አመት ነው እኛ የጠየነው መስ ምንም መፍትሄ አላገኘንም። አቶ ለሊሳ በቀለ የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ ናቸው። በጎይቴቦ ከሁለት ሺህ ስድስት መቶ በላይ ሰዎች በምቹ የግብርና መሬት እጦት ምክንያት ለችግር መጋለጣቸውን በአካልም ተገኝተው ማየታቸውን ገልጸዋል። ተቋርጦባቸው የነበረው የእህል ድጋፍ ቢጀመርም አሁንም የንጹህ ውሃ ችግር መኖሩን አረጋግጠዋል። ውሃ ከሌላ ቦታ በተሽከርካሪ የሚያቀርቡበት ሁኔታ ላይ ከኮሚቴ ጋር እየተወያዩ መሆኑን ጠቅሰው ችግሩን በዘላቂነት ስለመፍታት እንዲገልጻሉ እስከተቻለን መጠን በዞናችን ውስጥ ለእርሻ የሚሆን ምቹ መሬት ለማግኘት ጥናት እያካሄድን ነው። ይህ ካልተገኘም ከኦሮሚያ ግብርና ቢሮ ጋር በመነጋገር ሌላ ቦታ የሚሰፍሩበት ሁኔታ ይመቻቻል ማለት ነው። ጊዜውን በተመለከተ ግን አንድ ሳምንት ወይም አንድ ወር ልል አልችልም። በተቻለን ፍጥነት ግን ችግራቸውን ለመቅረፍ እየሰራን ነው። የኦሮሚያ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪም በአስራ ስምንት የተፈናቃዮች መጠለያ ላይ በተደረገው ጥናት የመሰረተ ልማት ችግሮች እንዳሉ ታውቋል ብለዋል። የጎይቴቦ ቀበሌ ቅሬታን በተመለከተም እንዲህ ብለዋል። በሀሙሉ ጎይቴቦ የሚገኙ ቢያንስ መጠለያ አላቸው። በፕላስቲክ ጎጆ ስር ተጠልለው የሚገኙ ተፈናቃዮች አሉ። የነዛን ችግር ከፈታም በኋላ በጎይቴቦ የሚገኙትንም ችግር እንዴት መፍታት አለብን በሚለው ላይ ተወያይተናል። በ2012 የበጀት ዓመት ችግራቸው መፍትሄ እንዲያገኝ ይደረጋል ማለት ነው። ኃላፊው ይህንንም ችግር ለመፍታት ተፈናቃዮችን መልሶ የሚያቋቁም ኮሚቴ ተዋቅሮ ወደ ስራ ገብቷል ብለዋል። ለቪኦኤ ናኮር መልካ ከነቀምቴ